መንፈሳዊ መሪ ምዕራፍ ስምንት ከመጀመሪያው የቀጠለ ሁለተኛ ክፍል። ደፋርና ቆራጥ መሆን አለበት። ድፍረት ወይም ቆራጥነት ከአንድ መንፈሳዊ መሪ የሚጠበቅ ባህሪ ነው። ይህ ድፍረት አብዛኛውን ጊዜ ሞራላዊ ሲሆን፣ አንዳንዴ ግን በሕይወት መወራረድን እንኳ ሊጠይቅ ይችላል። ድፍረት ከአስቸጋሪና አደገኛ ሁኔታዎችን በጽናትና ያለ ምንም ፍራት ለመቋቋም የሚደረግ የአእምሮ ዝግጅት ነው። ሐዋርያው ጳውሎስ ሞራላዊ በሆኑና የራሱን ሕይወት እንኳ ለአደጋ በሚያጋልጡ ጉዳዮች ደፋር ወይም ቆራጥ ነበር። እንዲህ ሲባል ግን በፍጹም አይፈራም ማለት አይደለም። ምክንያቱም እርሱ ራሱ ሲናገር እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበረው ብሏል። አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ሶስት እንደ ገና ወደ መቄዶንያም በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋን እረፍተ ስጋችን እረፍት አልነበረው፣ በውጭ ጠብ ነበር፣ በውስጥም ፍርሃት ነበር ይላል፣ ሁለተኛ ቆሮንቶስ ምዕራፍ ሰባት ቁጥር አምስት ምንም እንኳ ሆን ብሎ በራሱ ለችግር ችግር ባይጋብዝም ጌታን በሚመለከት ጉዳይ ግን ማንኛውንም መከራ በድፍረት ይጋፈጥ ነበር። ማርቲን ሉተር ይህንን ለመሪዎች የሚገባ ባህሪ በከፍተኛ ደረጃ አሟልቶ የያዘ ሰው ነበር። እንዲህ አይነት ድፍረት ያላቸው እጅግ በጣም ጥቂት ሰዎች ብቻ መሆናቸውን አንዳንዶች ይናገራሉ። እምነቱን በተመለከተ ለሚቀርብለት ጥያቄ መልስ ለመስጠት ወደ ጳጳሳቱ ጉባኤ በሄደ ጊዜ ከፍርሃትና ከማምነውም ነገር ወደ ኋላ ከማፈግፈግ ውጪ ከእኔ ማንኛውንም ነገር ልትጠብቁ ትችላላችሁ። አልሸሽም ከእምነቴም በፍጹም አላፈገፈግም ብሏል። የቅርብ ወዳጁ የሚጠበቀውን መከራና ስቃይ በመግለጥ የሚጠበቀውን መከራና ስቃይ በመግለጥ ከአቋሙ እንዲያወላውል ነግረውት ነበር። ሉተር ግን የቱንም ያህል ብዙ ጠላቶችና ተቃዋሚዎች ቢኖሩትም ማንኛውንም ነገር ለመቀበል ዝግጁ መሆኑን ነበር የተናገረው። በኋላም መስፍኑ ፊት ለፊት ስቀርብ እምነቱን በአደባባይ እንዲክድ ተጠይቆ ነበር መሳሳቴን ከቅዱሳት መጻሕፍት ካላሳያችሁኝ ወይም ሌሎች ምክንያቶች በማቅረብ ካላስረዳችሁኝ በቀር በፍጹም እምነቴን አልክድም። በመማከርቱ ጉባኤ ወይም ጳጳሱ ፊት መቅረቤም የሚያመጣው ልዩነት የለው። ምክንያቱም እነሱ ራሳቸው እንደ ተሳሳቱ አውቃለሁና፣ ሕልናዬ የእግዚአብሔር ቃል እስረኛ ሆኗል ነበር ያለው ሉተር። ከአቋሙ እንዲያፈገፍግና የሚያምነውን እንድክድ ተጨማሪ እድል ተሰጥቶት ነበር። እሱ ግን እጆቹን አጣምሮ ቀጥ ብሎ በመቆም እዚህ ቆሜ ያለሁ፣ ከዚህ ሌላ ምንም ማድረግ አልችልም፣ እግዚአብሔር ይርዳኝ በማለት በፍጹም እንደማያፈገፍግ ተናግሯል። ከመሞቱ ጥቂት ቀኖች ቀደም ብሎ ሉተር በዚህ ጊዜ ስለነበረው ስሜት ሲያስታውስ ስለ ምንም ነገር አልፈራሁም ነበር እንዲህም አይነቱን ድፍረት መስጠት የሚችል ደግሞ እግዚአብሔር ብቻ ነው። አሁን ያገኘሁትን ደስታና እርካታ አገኛለሁ ብዬ በወቅቱ አላሰብኩም ነበር ብሏል። ሰዎች ሁሉ የሉተር አይነት ድፍረት ይኖራቸዋል ብሎ ማሰብ አይቻልም። በግልጽ የሚሆን በተዘዋዋሪ መንገድ ቅዱሳት መጻሕፍት ይህ ሀቅ ግልጽ አድርገዋል። አንድ ሰው ሊፈራ ይችላል። ይሁን እንጂ ድፍረቱን የሚያስመሰክረው የዚያ ፍርሃት ምርኮኛ ባለመሆን ነው የቱንም ያህል ደፋሮች ደፋሮችና ብርቶች ብንሆኑም ቢሆኑም በዘመናት መካከል የነበሩ የእግዚአብሔር ሰዎች በድፍረት እንዲጸኑ ተነግሯቸዋል። አይዟችሁ በርቱ ተብለዋል። በፍጹም ፍርሃት የማያውቃቸው ቢሆኑ ኖሮ ግን እንዲህ መባሉ ባላስፈለገም ነበር። መንፈሳዊ መሪ በሁኔታዎች ውስጥ ሁሉ ደፋር ሆኖ የመገኘት ኃላፊነት አለበት። ይህንንም ማድረግ የሚቻለው በውስጡ በሚኖረው በመንፈስ ቅዱስ ኃይል ብቻ ነው። እስቲ በዮሐንስ 20 ቁጥር 19 ና የሐዋርያት ሥራ ምዕራፍ 4 ቁጥር 13 ያሉትን ሁለት ጥቅሶች በማነጻጸር አንዳንድ ነጥቦችን ለማየት እንሞክር። ዮሐንስ 20 19 ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳለ ሲል፣ የሐዋርያት ሥራ 4 13 ደግሞ ጴጥሮስና ዮሐንስን በግልጥ እንደተናገሩ ባዩ ጊዜ ይላል። ከጥቂት ጊዜ በፊት አይሁድን ስለፈሩ በራሳቸው በራቸውን ዘግተው ተቀምጠው የነበሩ ደቀ መዛሙርቱ አሁን ግን ስፈሯቸው በነበሩ ሰፊው ሰዎች ፊት ቆመው በድፍረት ወንጌልን ሲሰብኩ እንመለከታለን። ለመሆኑ በአጭር ጊዜ ልዩነት ይህንን ድፍረት ከየት አመጡት? ቅዱስ ቃሉ ለዚህ ጥያቄ መልስ ሲሰጥ ሁሉም በመንፈስ ቅዱስ ተሞልተው ነበር ይላል። መንፈስ ቅዱስ የአንድን ሰው ሕይወት ሲሞላና ሲቆጣጠር ያ ሰው ድፍረት ይኖረዋል፣ ምክንያቱም መንፈስ ቅዱስ የኃይልና ራሴን የመግዛት መንፈስ እንጂ የፍርሃት መንፈስ ስላልሆነ ነው። ሁለተኛ ጢሞቴዎስ 1 17 የቱንም ያህል አስፈሪና አስደንጋጭ ሁኔታዎች ፊቱ ቢጋረጡበትም፣ የቱንም ያህል የሰዎችን ጥላቻና ተቃውሞ እንደሚያስነሳበት ቢያውቅም እውነተኛ መሪ ጸንቶ ይቆማል እንጂ በፍጹም ካለማውያን ከዓላማው አያፈገፍግም። አስቸጋሪ ሁኔታዎችን ረጋ ብሎ ያስተናግዳል እንጂ የሰዎችን ተቃውሞና ጥላቻ አብ አይበግሩትም። ይህ ድፍረት አንዴ ታይቶ የሚጠፋ ወይም ወደ ላይ ታች የሚል ሳይሆን ዓላማው ግቡን እስኪመታ ድረስ የሚቀጥል መሆን ይኖርበታል። በአስቸጋሪ ሁኔታው ውስጥ ቢሆኑ እንኳ መሪዎች በድፍረትና በቆራጥነት እንዲጸኑ ሰዎች ይጠብቃሉ። ሌሎች ሊፈሩና ሊርበተበቱ አንገታቸውንም ሊደፉ ይችላሉ። ይህን ግን ከመሪዎች አይጠበቅም። ችግርና እንቅፋት ቢጋረጥም የሰዎችን ወኔ የሚሰልብ ሁኔታ ቢከሰትም፣ እውነተኛ መሪዎች ተከታዮቻቸውን ያበረታታሉ፣ ያደፋፍራሉ። የሶሪያ ንጉሥ ሰናክሬም ብዛት ያለውን ሰራዊት ይዞ ለወረራ ቢዘጋጅም የሚያስፈራና ልብን የሚያቀልጥ ኃይል ኃይለ ቃል በመናገር የሕዝቡን ውሳኔ ለማዳከም ቢሞክርም ንጉሥ ሕዝቅያስ ግን በተረጋጋ ሁኔታ የሰራዊቱን አቋም ያደራጅ ነበር ጽኑ አይዟችሁ፣ ከእኛ ጋር ያለው ከእርሱ ጋር ካለው ይበልጣልና። ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ፣ አትደንግጡ። ከእርሱ ጋር የስጋ ክንድ ነው፤ ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው በማለት ህዝቡን ያበረታታ ነበር። ሕዝቡም ተጽናንቷል። ሁለተኛ ዜና ሰላሳ ሁለት ሰባት እስከ ስምንት ከአንድ እውነተኛ መሪ የሚጠበቀው ይኸው ነው። ትሁት መሆን አለበት። ምንም እንኳ ዓለም ይህን በተመለከተ ቀና አመለካከት እንደሌለው ብታወቅም፣ ትህትና እግዚአብሔር የሚጠቀምባቸው ሰዎች አይነተኛ ምልክት ነው። በንግዱና በፖለቲካው እንዲሁም በተለያዩ የስራ መስክ ያሉ መሪዎች ትሑት ሆነው መገኘትን አይፈልጉም። ይልቁንም እነሱ የሚፈልጉት በህዝቡ ዘንድ ታዋቂ መሆንና ተቀዳሚውን ስፍራ መያዝን ነው። በእግዚአብሔር መመዘኛ መሰረት ግን ከፍተኛውን ስፍራ የሚይዘው ትህትና ነው። ራስን ማክበርና ማዋደድን፣ ልታይ ልታይ ማለት ማለትና ክብርን መፈለግ የዚህ ዓለም መሪዎች ባህሪ እንደሆነ ነበር ክርስቶስ የተናገረው። ወደፊት ለምጠበቃቸው መንፈሳዊ ስልጣንና ኃላፊነት ደቀ መዛሙርትን ሲያስተምር እንዲህ እንደ እርሱ ትሑት እንዲሆኑ እንጂ በተከታዮቻቸው ለበላይነት ማሳየት እንደሌለባቸው ነግሯቸዋል። ማቴዎስ 20 25 እስከ 27። መንፈሳዊ መሪ ጌታውን ደስ ለማሰኘት ለአገልግሎቱ ራሱን መስዋዕት አድርጎ ያቀርባል እንጂ የዓለምን ሙገሳና ጭብጨባ አይፈልግም። መጥምቁ ዮሐንስ ታላቅ አገልጋይ ሊሆን የቻለው በዘመኑ የነበሩ ሰዎችን አመፅና ተንኮል በማጋለጡ፣ ልባቸውንም ስለታም በሆኑ ቃላት መውጋት በመቻሉ ነው ሊባል ይችል ይሆናል ይሁን እንጂ ከሴቶች ከተወለዱ መካከል መጥምቁ ዮሐንስ ታላቅ ሊያደርገው የቻለ ምስጢር እሱ ልልቅ እኔ ግን ላንስ ያስፈልጋል በማለት ከክርስቶስ ፊት ራሱን ትሑት ማድረጉ እንደ ነበር መዘንጋት የለበትም። ዮሐንስ 3 30 መንፈሳዊ ስብናው በእነዚህ አጭር ቃላት ተካተዋል። እንደ መንፈሳዊነቱ ሁሉ የመሪው ትሕትናም በየጊዜው ማደግና መዳበር ይኖርበታል። ጊዜን እየወለደ በሄደ መጠን የጳውሎስ ትሕትናም እያደገና እየበዛ ይሄድ እንደነበር ማስተዋል በጣም ይጠቅማል። አሁን የሚጠላውንና የሚጸየፈውን ያለፈ ህይወቱን በትዝታ ከቃኘ በኋላ ገና አገልግሎቱን በጀመረበት ወቅት እኔ ከሐዋርያት ሁሉ የማንስነኝና ሐዋርያ ተብዬ ልጠራ የማይገባኝ ነኝ በማለት ትህትናውን ገልጧል አንደኛ ቆሮንቶስ 15 9። ሌላ ጊዜ ደግሞ ስለ ራሱ ስናገር ከቅዱሳን ሁሉ የማንስ ነኝ ማለቱን ከኤፌሶን 3 8 መመልከት ይቻላል። በአገልግሎቱ ማብቂያ ላይ ጌታን ለማግኘት እየተዘጋጀ ባለበት ጊዜ ደግሞ ከኃጢአተኞችም ዋና እኔ ነኝ በማለት መስክሯል። አንደኛ ጢማቴዎስ 1 15። ዊልያም ሎው የተባለ ሰው ትህትናን በተመለከተ የሚከተለውን መናገሩ ይጠቀሳል። እያንዳንዱ ቀን በትህትና የምናድግበትና ትህትናችን የሚታይበት ቀን ይሁን። የሰዎችን ድካም እየሸፈንን፣ በጎናቸው በጎናቸውም እያደነቅንና እያበረታታን፣ ችግራቸውን እየተጋራን፣ በስኬታቸው እየተደሰተን፣ ክፋታቸውን ቸል እያልን፣ ወዳጅነታቸውን እየተቀበልን፣ የሚፈጽሙትን ተንኮል ይቅር እያልን የአገልጋዮች አገልጋይ በመሆን ሌሎችን የሚንቁትን ስራ ለመስራት ሌሎች የሚንቁትን ስራ ለመስራት ፈቃደኛ እየሆንን በትህትና የምናድግበት ቀን ይሁንልን። በአንድ ወቅት ሳሙኤል ብሬንግል የተባሉ ሰው ታላቁ ዶክተር የሚል ከበሬታ ቢሰጣቸው፣ እሳቸው ግን በማስታወሻ ደብተራቸው እንዲህ በማለት ጽፈው ነበር በሰዎች ፊት ታላቅ ሆኜ ብታይ እንኳ ያለ እርሱ ምንም ማለት እንዳልሆን እንዳስተውል ጌታ ይረዳኛል በራሴ ዓይኖች ፊት እንዳልታበይም ያግዘኛል። እርግጥ ነው እርሱ ተጠቅሞብኛል። ይህም ቢሆን ፈቃዱ ስለሆነ እንጂ ስራውን የሰራው እኔ አይደለሁ። መጥረቢያ ዛፎችን ስለቆረጠ መመካት አይችልም። ምክንያቱም ያለ እንጨት ቆራጩ መጥረቢያውን ብቻውን ዋጋ የለውም። መጥረቢያውን የሰራው እሱ ነው። ስለት እንዲኖረው ያደረገና ጥቅም ላይ ያዋለው እርሱ ነው። እርሱ ስጥለው ግን ለምንም የማይጠቅም የዛገ ብረት ሆኖ ይቀራል። ምንጊዜም ይህንን እንዳልዘነጋ ጌታ ይርዳኝ። ዛሬ ታላቅ የቤተ ክርስቲያን መሪ የሆኑ ሰዎች ትናንት ዝቅተኛውን ስፍራ ይዘው በትህትና መንፈስ ያገለገሉ ናቸው። ታማኝና ቅን መሆን አለበት። ጳውሎስ ውድቀቱንም ሆነ ስኬቱን አንድም ሳያስቀር የልቡን ሁሉ ገልጧል። እንዲህ ለማለት ፈቃደኛ የሆንን እጅግ በጣም ጥቂት ሰዎች ነን። በጌታ ከማመኑ በፊት በነበረው ህይወቱ እንኳ በንጹህ ህልና እግዚአብሔርን የሚያገለግል ቅንና ታማኝ እንደነበር መመልከት ይቻላል። ሁለተኛ ጢማቴዎስ አንድ ሶስት። በኋለኛ ህይወቱም ለቆሮንቶስ ሰዎች ስጽፍ የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንምና፣ በቅንነት ግን ከእግዚአብሔር ጋር እንደ ተላክን በክርስቶስ ሆነን እንናገራለን እንናገራለንና ብሏል። ሁለተኛ ቆሮንቶስ ሁለት አስራ ሰባት። በመለኮት ዓይኖች ፊት ራሱን ለማስመርመር አላመነታም። አንደኛ ቆሮንቶስ አራት አራት በብሉይ ኪዳን ዘመን ቅንነትና ታማኝነት ከእስራኤል ይጠበቅ ነበር። ዘዳግም 18 13 ቅንነት ማለት በሌላ አነጋገር ግልጽነት ማለት ሲሆን ይህም ሰውየው ራሱ እንኳ የማያውቀው በጥልቅ ስብዕና ውስጥ ያለ ባህሪ ሊሆን ይችላል። አገልግሎታቸውን በጀመሩበት ዘመን ታላቁ ሰባኪ ቢሊ ግርሃም ከእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ጋር እንዲገናኙ ቀጠሮ ተይዞላቸው ነበር። በቀጠሮ መሰረት እዚያ ሲደርሱ ግን ያገኙት የእንግሊዝ ካቢኔ እንጂ ራሳቸውን ጠቅላይ ሚኒስትሩን አልነበረም። ካቢኔው ጋር ከተነጋገሩ በኋላ ከዚያ አዳራሽ ሲወጡ የተመለከቱት ቸርችል ወደ ስራ ባልደረቦቻቸው ዘወር ብለው አያችሁት? ያንን ቅን ሰው በማለት ተናግረዋል። ከአንዳንድ የተዋጣለት ያስተዳደር ሰው የሚጠበቅ ዋነኛ ባይሪ ምን ይመስልሃል? በማለት ለቀረበለት ጥያቄ አንድ የከፍተኛ ስራ መስክ ባለቤት የሆነ ሰው የሰጠው መልስ ታማኝነት፣ ግልጽነት የሚል ነበር። ለምንገባው ቃል፣ ለተሰማራንበት የስራ መስክ፣ በኃላፊነት በተሰጠን ገንዘብ ታማኝ እንሁን፣ በንግግርና በአመለካከታችን ቅን እንሁን የሚል ነበር።